የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ቅንብሮች ይደመጣሉ። አንደኛው በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የተሰማውን የምስክርነት ቃል በተመለከተ የባለሙያ አስተያየት ያካተተ ዘገባ አቀናብረናል። ሲሪስ ኦፍ ሚስድ ኦፖርቹኒቲስ ኢን ዘ ላስት ቱ አንድ አ ሀፍ የርስ ባለፉት ሁለት ዓመታት ተኩል ያመለጡ ተከታታይ እድሎች፣ ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ፣ እውነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል። የፍሪደም ሀውስ ከፍተኛ ባለሙያው ዮሴፍ ባድዋዛዋ ናቸው። ኢትዮጵያ አሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ነው ያለፈው? ማን ነው የአንበሳውን ድርሻ የሚወስደው? ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምንለው። በሀምሊን ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዲሬክተር ዶክተር እንዳልካቸው ጫላ ናቸው። ከዜና ቀጥሎ በሚቀርበው ዘገባ ይዘናቸዋል። በላይ መጪ የሀገር ዕጣ ዙሪያ የሚያተኩረው ተከታታይ ዝግጅትም ለዛሬ ያቀናበረው ውይይት ይኖረናል። አብራችሁ እንድታመሹ እንጋብዛችኋለን። አስተናጋጃችሁ ቆንጅ ይታየ ነ ንጉሶ ታምሬ ፕሮግራማችንን ይመራል። ወደ ኋላ ላይ የሚቀርበውን ውይይት ለቅምሻ ያህል ቀንጨብ አድርገን እናሰማችሁና ወደ ዘገባው እናልፋለን። የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለው እና ሕግን የማስከበር ጥፋተኞችን በሕግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ፣ የመግባባት መንገዶች እንዲከፈቱ የማድረግ ነው። ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራና በትግራይ አካባቢ ባለው በአፋርና ትግራይ መካከል አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት በሆነ መልክ ማሳየት ከቻለ የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። የቀደሙት አቶ ይልማ አዳሙ ለረጅም ዓመታት በተለያዩ ከፍተኛ ኃላፊነቶች በአገር ውስጥና በዩናይትድ ስቴትስ የፓተንት ባለስልጣን መስሪያ ቤት ያገለገሉ የማኔጅመንት ባለሙያ ናቸው። በኢትዮጵያ ጉዳዮች በመጽሐፍም የሚታወቁ ሲሆኑ እሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃነ መዋ ናቸው። በዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና እርሳቸውም በኢትዮጵያ ጉዳዮች በመጽሐፍ የሚታወቁ ናቸው። ወደ ኋላ ላይ ይቀርባሉ ጠብቋቸው የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ከትናንት በስቲያ ያደመጠውን የእማኞች ቃል በተመለከተ የተሰጠ አስተያየት ይሆናል አሁን የሚቀርበው ምስክሮቹ ባለፉት ሁለት ዓመታት በተለይም ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ውስጥ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው አስረድተዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሀሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ከረምባስና ከፍተኛ አባሉ የሆኑት የኒው ጀርሲው እንደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። በሀምሊን ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዲሬክተር የሆኑት ዶክተር እንዳልካቸው ጫላ በበኩላቸው በተሰጡት የምስክርነት ቃሎች ላይ ሀሳባቸውን አጋርተውናል ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች ሐሙስ ዕለት የኢትዮጵያን ጉዳይ በተመለከተ ምስክር ለመስማት ለተሰየመው የዩናይትድ ስቴትስ የተወካዮች ምክር ቤት የሕግ መወሰኛ ምክር ቤት አራት ምስክሮች በቪዲዮ ቀርበው ባለፉት ሁለት ዓመታት በኢትዮጵያ የተከሰተውን በተለይም ደግሞ ባለፉት ሰላሳ ቀናት በሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው መናገራቸውን በትላንትናው ዘገባ አስደምጠናችኋል። ይህ የእማኞችን ቃል የመስማት ሂደት ከዚህ ቀደም ሲደረግ የነበረና የተለመደ ነው ይላሉ በሀምሊን ዩኒቨርሲቲ በኮሚኒኬሽን ትምህርት ክፍል ተባባሪ የሆኑት ዶክተር እንዳልካቸው ጫላ። ከዚህ በፊት ብዙ ጊዜ ተሰምቷል። በደርግ ጊዜም በኢህአዴግም ጊዜ አሁንም የተለመደ ነው። ይሄ ደግሞ የሚሆነው የራሱ ሂደት አለው። ዳያስፖራ ላይ የሚንቀሳቀሱ ኢትዮጵያውያን በተወካዮቻቸው በኩል የህግ መወሰኛ ምክር ቤት ላይ ምስክርነት እንዲሰጥ ከዛም ከምስክርነቱ ተነስቶ መንግስት የአሜሪካ መንግስት የኢትዮጵያ መንግስት ላይ የተለያየ ሪኮሜንዴሽኖችን ጫናም ሊሆን ይችላል፣ ግን አስተያየቶችን ለመስማት ነው። ፖሊሲ ውሳኔዎች ለመወሰን የውጭ ጉዳይ ፖሊሲ ውሳኔዎችን ለመወሰን የሚጠቅም ምስክርነት ነው እና የተለመደ ነው። ኢትዮጵያ ውስጥ ደግሞ አሁን ባለው ቀውስ የተነሳ ብዙ በርካታ ሰዎች በተለያየ መንገድ አሜሪካ አስተያየት እንዲሰማ ወይም ጫና እንዲደርስበት ስለሚፈልጉ የተደረገ የምስክርነት ሂደት ነው ብዬ ነው የተገነዘብኩት። በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ኬረን ባስ እና የኒውጀርሲው እንደራሴ ክሪስ ስሚዝ ለኢትዮጵያ ጉዳይ አዲስ አይደሉም። እንደራሴ ክሪስ ስሚዝ የዩናይትድ ስቴትስ የተወካዮች ምክር ቤት ከዚህ ቀደም ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝና የተጠያቂነት ህግ ወይም ኤችአር መቶ ሀያ ስምንትን ካረቀቁና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። በምስክር መስማት ሂደቱ የመክፈቻ ሀሳብ ማስጨበጫ የሰጡት የካሊፎርኒያዋ እንደራሴ ኬረን ባስም እንዲሁ ለኢትዮጵያ ጉዳይ የቀረበ እውቀት አላቸው። ሁለቱም እንደራሴዎች የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ወደ ኢትዮጵያ ጉብኝት አድርገው ተመልሰዋል። እነዚህ ሁለት እንደራሴዎች በተሰየሙበት የማያባራ ግጭት በኢትዮጵያ በሚል ርዕስ በተካሄደው የማኞችን ቃል የመስማት ሂደት ላይ የመክፈቻ ንግግር ሲያደርጉ በምስክር መስማት ሂደቱ በኢትዮጵያ የተከሰተው ግጭት እንዲቆም በኢትዮጵያ መንግስትና በህወሓት መካከል ያለው ውጥረት እንዲቀንስ የዩናይትድ ስቴትስ ምክር ቤትም ሆነ ዓለም አቀፉ ማህበረሰብ ምን ማድረግ አለበት የሚለውን ከምስክሮቹ መስማት እንፈልጋለን ብለው ነው የጀመሩት። በዚህ የመክፈቻ ንግግራቸውም የምስክር መስማት ሂደቱ እንዴት እንደተሰየመ አብራርተዋል። ግሬት ኮንሲደሬሽን ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጭ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል፣ ምክንያቱም ያን በምናደርግበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የእኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ እርምጃ ወደፊት የሚያራምድ ነው እንጂ የመጨረሻ አይደለም። የኒውጀርሲው እንደራሴ ክርስ ስሚዝ በበኩላቸው በኢትዮጵያ በቀውስ ላይ ቀውስ እየተደራረበ እንደ ቆየ ጠቅሰው በተጨማሪም ሌላውን ዓለም በሙሉ ያስቸገረው ኮቪድ አስራ ዘጠኝ የኢትዮጵያ ስጋት መሆኑን ተናግረዋል። በዛ ላይ ደግሞ የበረሃ አንበጣ በኢትዮጵያና ና በምስራቅ አፍሪካ አጠቃላይ ያደረሰው ጉዳት ሲጨመር የምግብ ዋስትና እጦትን ይዞ መምጣቱን አስታውሰዋል። በዚህ ችግር ላይ እንደገና ወታደ ብሔራዊ ግጭት መከሰቱ አገሪቱን ወደ አስቸጋሪ ሁኔታ ውስጥ እንደሚከታትም አስገንዝበዋል። ለዚህም መጀመሪያ ደም መፋሰሱ መቆም፣ የሰብአዊ ቀውሱ መገታት፣ ግጭቱ መቆምና ንግግር መጀመር አለበት በሚል በንግግራቸው ውስጥ ማሳሰቢያን ሰጥተዋል። ከትግራይ ወደ ሱዳን የተሰደዱትን ኢትዮጵያውያን ጨምሮ ለሰላማዊ ዜጎች ሌላ ተጨማሪ ጉዳት ሳይደርስባቸው ጥበቃ ሊደረግ እንደሚገባም አስገንዝበዋል። ኢትዮጵያ ታላቅ አገር ናት ያሉት እንደራሴ ክሪስ አፍሪካ ሕብረት መቀመጫዋ ኢትዮጵያ የሰላሟ መጠበቅ ለእርሷ ብቻ ሳይሆን ለጎረቤቶቿ ሁሉ ጠቃሚ መሆኑን ተናግረዋል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። እማኝነታቸውን ከሰጡት አራት ሰዎች መካከል የመጀመሪያውና በዛ ያለውን ጥያቄዎች ያስተናገዱት የፍሪደም ሀውሱ ባለሙያ ዮሴፍ ባይድዋዛ መጀመሪያ ላይ በሰጡት የምስክርነት እማኝነት ቃል ኢትዮጵያ አሁን ለገባችበት ቀውስ የቀደመው ስር የሰደደ አምባገነንነት እስካሁን መቀጠሉ እንደሆነ ጥቆማ ሰጥተዋል። ባለፉት ሁለት ዓመታት ተኩል ያመለጡ ተከታታይ ዕድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ፣ እውነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል። ይህ ደግሞ በሙሉ የስልጣን ዘመኑ የጋራ ሜዳ ማየት ተስኖት ከኖረው ከአሮጌው አስተዳደራዊ ተቋም ባህሪ ጋር ተመሳሳይ ነው። ዶክተር እንዳልካቸው ጫላ አቶ ዮሴፍ በሰጡት የምስክርነት ቃል ላይ እስካሁን በሀገሪቱ ለተፈጠሩት ቀውሶች ዋናው የድርጊት ተሳታፊ የሆኑትን አካላት በሚገባ ያላብራራ ነው ብለውታል። አሁን ኢትዮጵያ ኢትዮጵያ ላይ ያለ የፖለቲካ ቀውስ እዚህ ደረጃ እንዲደርስ ማን ምን አደረገ? ሂደቱ እንዴት ነው እዚህ የደረሰው? ችግሮቹ ፖለቲካዊ ብቻ ናቸው ብዬ አላምንም። ኢኮኖሚያዊ እና ሌሎችም ችግሮች አሉ። መሰረታዊ ችግሮች አሉ። እነሱን ያልዳሰሰ ምስክርነት ነው እንደዚሁ ሰርፌስ ሌቭል ወይም ደግሞ ከላይ የሚታዩ ችግሮች በሚመስሉ መልኩ የቀረበ ምስክርነት ነው ብዬ ነው የእሳቸውን ምስክርነት የወሰድኩት። እንግዲህ ያነሷቸው ነጥቦች አሉ። ለምሳሌ የቀደመው አምባገነናዊነት አሁን ላይ ጥላ አጥርቶበታል የዛ ነው። በዚህ ላይ ደግሞ ክፍት አይደለም፣ መረጃ በአግባቡ የለም፣ ማጣራት አይደረግም። እስካሁን ድረስ የነበሩትም ሂደቶች አልተጣሩም ያሏቸው ነገሮች አሉ። በተጨማሪም ደግሞ በክልሎች አካባቢ የታጣቂዎች መኖር፣ ሁሉም ክልል የራሱ ልዩ ኃይል መኖሩ እንደዚህ እንደዚህ ብለው የጠቀሷቸው ነገሮች አሉ እና የትኛው ነው በእርሶ በኩል ይሄንን የኢትዮጵያን ሁኔታ ያገናዘበ አይደለም ያስባሉት? አጠቃላይ ግምገማዬ ነው እንጂ ስፔስፊካሊ የሚስማማባቸው ነጥቦች አንስተዋል። ለምሳሌ ታጣቂ ቡድኖች ህጋዊም ህጋዊም ያልሆኑ በየክልሉ በብሔረሰብ ቅርጽ የተደራጁ ታጣቂ ኃይሎችን በተመለከተ የተናገሩት ነገር ትክክል ነው ብዬ አስባለሁ። ከዛም ባሻገር ውይይትና ክፍት የኢትዮጵያ የዲሞክራሲያዊ ሂደት በተመለከተ ያነሳሷቸውን ነገሮች ትክክል ናቸው ብዬ አስባለሁ። ግን ከዛ ባሻገር ግን ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ነው ያለፈው? ማን ነው የአንበሳውን ድርሻ የሚወስደው? ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምለው። ምክንያቱም ኢትዮጵያ ውስጥ አሁን በጣም ትልቁና ዋናው ችግር ኦፍኮርስ ሀያ ሰባትና ሀያ ስምንት ዓመት ኢትዮጵያ ውስጥ የአንባገንነት ስርዓት ነበረ። በዛ ውስጥ የተለማመደው መንግስት የተለማመደው ችግር አለ። ግን ከዛ በፊት ቀደም ብሎ መንግስት ስልጣን ላይ የነበሩ ሰዎች ለምሳሌ የኢትዮጵያ ሴኪሪቲ ሴክተሩ እንዴት ነበር ሲቆጣጠሩት የነበረው፣ ወይም ደግሞ የደህንነት መዋቅሩ የሚሊቴሪውን መዋቅር እንዴት ነበር ሲቆጣጠሩት የነበረው። በዳታ የተደገፈ መረጃ አለ። መንግስት ያወጣው አለ። የመንግስትን እንኳን ቬሪፋይ ማድረግ ቢፈለግ ቬሪፋይ ማድረግ ይቻላል። ኤቪደንስም አለ። ይሄ አሁን ችግሩ ከፖለቲካ ችግር አልፎ ወደ የጸጥታ ችግር ደረጃ እንዲደርስ ምን አይነት አስተዋጽኦ አለው የሚለውን ያልዳሰሰ ችግር ይሄ መዋቅራዊ ችግር ነው፣ መሰረታዊ ችግር ነው። ይህንን ያልዳሰሰ ምስክርነት ሙሉ ምስክርነት ነው ብዬ ለመውሰድ ይከብረኛል። በዛ የተነሳ ነው አንዱም ችግር የብዬ ያነሳሁት ማለት ነው እና እነኚህ መሰረታዊ ችግሮች መነሳት አለባቸው። ከዛ ባሻገር ደግሞ የኢትዮጵያ የህግ ችግሮች አሉ። ኢትዮጵያ ውስጥ እኛና እናንተ የሚል ክርት በሰፊው የተንሰራፋበት ሀገር ነው። በብሔር መደራጀት በብሔር ማሰብ ከቢዝነስ ተቋም ጀምሮ እስከ ሴኪሪቲ ወይም የደህንነት መዋቅር በብሔር የተደራጀ ሀገር ነው። እና ያ ክፍፍሉ በጣም ስል እንዲሰጥ ሰው እርስ በርስ እንዲጠራጠር መሰረታዊ የመዋቅር ስራ የሰራ አደረጃጀት ነው ያሉ ኢትዮጵያ ውስጥ። እና ያንን እነኛ መሰረታዊ ችግሮች ሳናነሳ ስለ ሰብአዊ መብት መከበር ብናወራ እንደው ዝም ብለ ሰርፌሱ ላይ መዋጠጥ ያህል አይነት ችግር ነው ብዬ ነው የምገምተው። ለዚህ ነው ምስክርነቱ ሙሉ አይደለም። መሰረታዊ የሆኑ ኢትዮጵያዊ ችግሮችን አንኳር ነገሮችን አላነሳም አልዳሰሰም ብዬ የምወስደው ለዛ ነው። ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። ኢትዮጵያ ውስጥ ባለፉት ሁለት ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በተመለከተ ምስክርነቷን ስትሰጥ ሶርስ ኦፍ ላስት በተለይ ባለፉት ሰላሳ ቀናት በትግራይ ክልል የተከሰተው ወታደራዊ ግጭት ምንጩ ፖለቲካዊ ነው ብላለች። ግጭቱ የሶስት ዋና ዋና የፖለቲካ ውድቀቶች ድምር ውጤት መሆኑን ያነሳችው ጸዳለ የፖለቲካ ስልጣኑን በበላይነት ተቆጣጥሮት የነበረው ገዢው ፓርቲ ኢህአዴግ መፈረካከስ፣ በኢትዮጵያ የተከፈተው የፖለቲካ ምህዳር በተገቢው መንገድ አለመያዙና ሁሉንም ወገን ሊያስማማ የሚችል የሽግግር ፍኖተ ካርታ ማዘጋጀትን ታላሚ ያል ደረገ ሁሉንም ወገን ያቀፈ ፖለቲካዊ ውይይት አለመካሄዱን ለችግሩ እንደ ምክንያትነት አንስታለች። በኮቪድ-19 ምክንያት የተራዘመው ምርጫም ያጎደለው ብዙ ነው ብላለች። ዶክተር እንዳልካቸው ጫላ ደግሞ ሁሉም ችግር ፖለቲካዊ ነው ብለው አያምኑም። ወይዘሮ ጸዳለ ለማ የአዲስ ስታንዳርድ ዋና አዘጋጅ እሳቸውም የሰጡትን ምስክርነት አይቻለሁ። የእሳቸውም ምስክርነት በእኔ በኩል ጥሩ ነው። ምስክርነት መስጠቱ ችግሩ ሙሉ በሙሉ ፖለቲካዊ ነው ብለው ነው የሚጀምሩት። የኢትዮጵያ አሁን ያለው ችግር ግሩ ፖለቲካዊ ነው፣ መፍትም መፍትሄው ፖለቲካዊ ነው ይላል። ኦፍኮርስ ፖለቲካዊ ነው፣ ችግሩ የፖለቲካ ችግር ነው። ግን ስር የሰደደ መሰረታዊ የመዋቅር ችግሮችን አላነሳም። ፖለቲካዊ መፍትሄ ነው የሚባለው ምን ማለት ነው? በውይይት ብቻ የሚፈታ ነው? ኢትዮጵያ ውስጥ በነበረው አገዛዝ መሰረታዊ የሆኑ የፖለቲካ መዋቅሮች የተዘረጉበት መንገድ ፍትሀዊ አልነበሩም። በጣም ሰፊ የተንሰራፋ ኮራፕሽን ወይም ሙስና ነበረ። ከዛም ባሻገር ቅድም የጠቀስኩት አለ ኢትዮጵያ ውስጥ ያለው የሚሊተሪና የኢንቴሊጀንስ አወቃቀር ከአንድ አካባቢ በተወጣጡ ሰዎች ቁጥጥር ነበረ። ያም በሌሎች ኢትዮጵያውያን ዘንድ የፈጠረው ግሪቪያንስ ወይም ደግሞ ንዴት አለ። እነኚህን መሰረታዊ የኢትዮጵያ ችግሮች ሳንፈታ ተጠያቂነትን ሳናሰፍን ይሄ ሁሉ ችግር በአንድ ቡድንና የአንድ ሰው ችግር ነው ብሎ ምስክር እንድትመስጠት ሙሉ ነው ብዬ አላምንም። ምክንያቱም አንደኛ የዚህ ሁሉ ሌጋሲው አሁን የገባንበት ውጥንቅጥ፣ ራሱ ሌጋሲው የዚሁ ስርዓት ሌጋሲ ነው ብዬ ነው የማምነው፣ የዚሁ ስርዓት ውጤት ነው ብዬ ነው የማምነው። ይሄንን በቅጡ ካላስረዳ አንድ ምስክርነት ሙሉ ምስክርነት ነው ብዬ ለማመን ይከብደኛል። ምክንያቱም አሁን ያለነው እርስ በርስ መጠራጠሩ፣ አሁን ያለው የደህንነት ችግር፣ ሰው ከተማ ውስጥ እየፈራ የሚሄድበት ሁኔታ፣ ትግራይ ክልልም ላይ ያለው የሴኩሪቲ ችግር የሚመነጨው የዚሁ ስርዓት ሌጋሲ ነው ብዬ ነው ማስበው። ይኸው ስርዓት የገነባው የገነገነ ስር የሰደደ ችግር ነው እና ምስክርነት ሲሰጥ እነኝን አንኳር ጉዳዮች ካልዳሰሰ አሁንም ዝም ብሎ ከላይ ዳርዳሩን የመዋጨር አይነት ምስክርነት ነው ሙሉ ነው ብያ ና በዛ ነው ከምስክርነቶቹ ከሁለቱ ምስክርነቶች ጋር ችግሬ ይሄ ነው። ኦፍኮርስ ሀፍ ወይም ደግሞ ግማሹን አብራርተውታል፣ ግን ዘለግ ያለ ስር የሰደደ የኢትዮጵያን ችግር በመሰረታዊ ሁኔታ ለማስረዳት የሞከረ ምስክርነት ነው ብዬ አላስብም የአዲስ ስታንዳርዷ ጸዳለ የእነዚህ ፖለቲካዊ ቀውሶች መግፋት ላለፉት ሁለት አመታት በአገሪቱ ከፍተኛ ቀውሶች ማስከተሉን የድምፃዊ ሀጫሉ ሁንዴስ መገደል የፖለቲካ ፓርቲ መሪዎችን መታሰር ከጠቀሰች በኋላ በምክረ ሀሳብ አስተያየቷ ላይ ባስተላለፈችው መልእክት በአጠቃላይ ወደፊት ለመራመድ ደግሞ ገለልተኛ የሆነ አጣሪ ቡድን ያስፈልጋል ብላለች For independent and transparent investigations from all corners around the world. ጫፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነፃና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለው። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማ ማንኛውም ተቋም ላይ እምነት የለውም። ዶክተር እንዳልካቸው ጫላ በዚህ ላይ የሚሉት አላቸው። ያው ኢትዮጵያ ደሃ ሀገር ከመሆኗ የተነሳ አቅምም ስለሌለን ይሄ የሞራል አፐርግራውንድ የመውሰድ በተለይ ደግሞ ያደጉ ሀገራት ዜጎች ወይም ያደጉ ሀገራት ተቋማት እንዲህ አርጉ፣ በዚህ ወጡ፣ በዚህ ወረዱ የሚሉ አይነት አስተያየቶች አሉ። ገለልተኝነት ከዛ ይመነጫል። እሱ ትክክል ነው ብዬ አላስብም እሱ የራሱ የራሱ ክሪቲክ አለኝ በሱ ይሄ መንግስትም ቢሆን ከዚህ በፊት የነበረው መንግስትም ቢሆን በሌሎች የአፍሪካ ሀገራትም ቢሆን መንግስት አቅም ከሌለ የአደጉት ሀገራት ተቋማት እንደፈለጉ በፈለጉት አቅጣጫ እንዲሄድ የማድረግ አዝማሚያ አላቸው እና እነኚህ ነገሮች ከዛ የሚመነጩ ናቸው እንደላዝደኝነት ሁለተኛ ኢትዮጵያ ውስጥ ራሱ እርስ በርስ አለመተማመናችን የነበረው የፖለቲካ ሂደት በጣም የተዛባ ከመሆኑ የተነሳ ገለልተኛ ተቋማትን ራሳችን ማቋቋም እንደማንችል የሚያስብ ነው። እሳቤው ያራሱ በጣም ያበሳጨኛል። ምክንያቱም ትክክል አይደለም። ኢትዮጵያውያን እርስ በርስ ተማምነን ገለልተኛ የሆነ ተቋም አቋቁመን ገለልተኛ የሆነ ሂደት የስራ ሂደት መፍጠር እንችላለን ብዬ አምናለሁ። ግን ደግሞ ይሄ ስላለ የፖለቲካ ሂደቱ አለ። ይሄም ስርዓቱ የፈጠረው አንዱ ሌጋሲ ይሄ ስለሆነ ችግር አለ ማለት ነው። ግን በተለይ ወይዘሮ ጸዳላ የጠቀሷቸው ተቋማት ሂዩማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ኮሚሽን የሚባሉ የሰብአዊ መብት ድርጅቶች አንዱ ኢትዮጵያዊ ነው፣ ሁለቱ የአውሮፓና የአሜሪካ ድርጅቶች ናቸው። እነሱ ገለልተኛ አይደሉም። እነሱ ገለልተኛ ስላልሆኑ ሌላ ገለልተኛ የዩናይትድ ኔሽንስ አካል ይቋቋምና ያጣራ የሚል ሪኮሜንዴሽን ሰጥተዋል። አሁን ያ ለእኔ ትክክል አይደለም። ምክንያቱም ታማኝ ገለልተኛ አይደሉም ሳይሆን ሰዎች አያምኗቸውም። ካለው ውጥረት የተነሳ ያ እምነት አይጣልባቸውም። የፖለቲካ ሂደቱን በጣም የተወጣጠረ ስለሆነ ነው። እሱ የክሪቲኩ ትክክል ሊሆን ይችላል። ፖለቲካ ሂደቱ በጣም በተወጠረበት ሁኔታ ውስጥ ሆኖ ግን ደግሞ ከዚህ በፊት ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገሮች ያጋጠሙት ሌላ ሌሎች ሀገራት ላይ ከዚህ በፊት ቱኒዚያ ላይ፣ ባህሬን ላይ ከአምስት ከስድስት አመት በፊት ሳውዝ አፍሪካ ላይ ነጻ አማኝና ገለልተኛ የሆነ አጣሪ ኮሚሽኖች ተቋቁመው ምንድን ነው የተፈጠረው? ማን ምንድን ነው ያደረገው? ለምንድን ነው የሆነው? እዚህ ደረጃ የደረሰበት ምክንያት ምንድን ነው የሚለው ያጣሩ አካላት የተቋቋሙበት ሁኔታዎች አሉ። ግን ደግሞ ኢትዮጵያ ውስጥ የተጀመሩ ስራዎችም አሉ። አሁን ሁማን ራይት ኮሚሽን የሚባለው በአቶ ዳንኤል የሚመራው የኢትዮጵያ ሶማሊ መብት ኮሚሽን የሞካከላቸው የማመራቸው ነገሮች አሉ። ኦፍኮርስ ተጽዕኖዎች ሊኖሩበት ይችላል። ግን ሪሰርቸሮች ወይም ደግሞ ዳታ የሚሰበስቡ ሰዎችን ወደ ስፍራው ልቆ አይቶ አጣርቶ ሰዎችን ኢንተርቪው አድርጎ የሰራቸው ስራዎች አሉ። በዚህ በማይሳድራ ላይ በተፈጠሩ ነገር ብቻ ሳይሆን ከዛ በፊት ኢትዮጵያ ውስጥ በተከደሩ ግጭቶች ማለት ነው። ሄዶ አጣርተው ማነው ግጭቱን የፈጸመው ምናልባት የግጭቱ አስተባባሪዎች፣ ስፖንሰር አድራጊዎች ምናምን የሚለው ውስጥ መግባት አይችሉም። ግን ግጭቱ ሲፈጠር ሰዎች ሲገደሉ የተገደሉት በማን ነው በምን ሁኔታ ነው የተገደሉት የሚለውን አትሊስት ቤዚክ ፋክቶችን ማጣራት ይችላሉ። ይህ ለዚህ ለዚህ ገለልተኛ አካል ያስፈልጋል። ትክክል ነው ታአማኒ የሆነ ያስፈልጋል። ግን ሌላ ዩኤን ማንዴት የሆነ ሲባል ኢትዮጵያውያን ካልሆኑ ኢትዮጵያን፣ ባህሉን፣ ቋንቋውን፣ ሁኔታውን የሚያውቁ የፖለቲካ አሻጥሩን የሚገነዘቡ በተወሰነ መልኩ ኒውትራሊቲ ያላቸው ታአማኒነታቸው ለእውነትና ለእውነት ብቻ የሆኑ ኢትዮጵያውያን አሉ። ስለዚህ ኢትዮጵያውያን አይታመኑም፣ ሁሉም ባያዝድ ናቸው፣ ለፋክት ወይም ለእውነታ አይጠነቀቁም ማለት ነው። ይሄ ኢምፕሊሲትሊ ወይም ደግሞ አሰምሽኑ ራሱ ዲሁማናይዚንግ ነው። ትክክል አይደለም። አለ ኢትዮጵያዊ የሆነ ፋክትን ና ፋክትን ብቻ መሰረት ሊያደርግ የሚችል ኢትዮጵያ አለ በየቤቱ ማለት ነው። እና ትክክል ነው ብዬ አላስብም። አንዱ ትልቁ ክሪቲክ እሱ ነው። ሌላ ማንዴትድ የሆነ የዩኤን ወይም ደግሞ የሌላ ከዩናይትድ ስቴትስ እንዲሁ ከአውሮፓ የተውጣጣ ቡድን ኢትዮጵያ ላይ ሄዱ፣ የተፈጠረውን ነገር ያጣራ የሚለውን ትክክል ነው ብዬ አላስብ። ዲሁማናይዚንግ ነው። እኛንም የሚያሳንሰን ነው። ለእውነትና ለሁኔታዎች ማንታመን እንደሆነ ነው የሚያሳየው። ና ትክክል ነው ብዬ አላስብም። ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት ሰላሳ ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል። ኢንፎርሜሽን ብላክ አውት ፎን ኢንተርኔት ኮኔክሽንስ Uh, to የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት እና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ ና ምን ያክል የሰባይ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎችን የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ሚስ ሎረን ፕሎስ ብላቸርት ከሰጡት ክርነት ቃል ሌላው የያዘው ሀሳብ ከውጥረቱ ባሻገር ጦርነቱን ያስጀምረው የትኛው አካል እንደሆነ በተመለከተ በፌዴራል መንግስቱም ሆነ በትግራይ ክልል በኩል የየራሳቸው ትረክታለ ብለው ነበር። ዶክተር እንዳልካቸው ጫላ ከዚህ ተቃራኒ የሆነ ሀሳብ አላቸው። በሁሉም ቋንቋዎች የሚሰጡትን መግለጫ ሁሉንም ማዕዘን አንድ ላይ አስቀምጦ በመመርመር ማረጋገጥ የሚቻልን ደረጃ በሁለቱም ወገን ትርክታለ ብሎ ማለፍ ተገቢ አይደለም ይላሉ። አሁን በጣም በሰፊ የመረጃ ስርጭት ችግር አለ። መንግስት ትግራይ ክልል ውስጥ እያደረገ ባለው ዘመቻ የተነሳ የኮሚኒኬሽን መስመሮች ተቋርጠዋል። በዛ የተነሳ ከዛ አካባቢ የሚወጣው መረጃ ከአንድ ወገን ብቻ ነው የሚወጣው የሚል ፋክት አለ ትክክል ነው ይሄ ግን ደግሞ ማረጋገጥ እና ቬሪፋይ ማድረግ ከመንግስትም ውጭ ባሉ የመረጃ ስርዓት ወጣ ብሎ ጥረት ማድረግ ያስፈልጋል የመንግስትንም ሚዲያ መከታተል ያስፈልጋል በአማርኛም በትግርኛም በኦሮምኛም የሚወጡ መረጃዎች አሉ ስለዚህ እነሱን አደራጅቶ ቬሪፋይ አድርጎ ትራያንጉሌት የሚባል ነገር አለ ለአንድም መረጃ ውስጥሽ አንጥረሽ ካነጠርሽ በኋላ ትክክል መሆን አለመሆኑን ማረጋገጫ መንገዶች አሉ። አረጋግጥ የተሰጡ ምስክርነቶች ናቸው ብዬ አላቅም፣ አላምንም። ምክንያቱም ሀፍ ቤክት ናቸው፣ ወይም በግማሹ የተጋገሩ ያልበሰሉ ናቸው፣ ያልተረጋገጡ ናቸው። ለምሳሌ ጦርነቱ እንዲተጀመረ ኦፍኮርስ የፖለቲካ ውጥረት ነበር፣ ኢትዮጵያ ውስጥ ላለፉት ሁለት አመት ተኩል ግን ጦርነቱ ፊሽካውን እንዲነፋ ያደረገው ነገር ምንድን ነው? መቼ ነው የተፈጠረው? የሚለውን ለምሳሌ አንዷ ሎረን የምትባለዋ የተናገረችው አለ። ያ ትርክት ነው መንግስትን፣ ይሄ የራሱ ትርክት አለው ህወሀትን፣ የራሱ ትርክት አለው ብላ ነው የተናገረችው። ያ ትክክል አይደለም። የህወሀት ሰዎች አቶ ሴኮ ጌታቸውም አቶ ጌታቸው ረዳም ዛሬ እንደሰማሁት፣ ዶክተር ደብረጽዮን እንደሰማሁት ራሳቸው እንደጀመሩ ስትራይክ ወይም ደግሞ ቀድሞ ቀድሞ መምታት እንደማለት ማለት ነው። እንደዛ ብለው የጀመሩት ጦርነት እንደሆነ እነሱ የተናገሩት ነው። ግን እሷ ትርክት ነው ብላ ነው ይሄ ፋክት ነው፣ ትርክት አይደለም። ትርክትና ፋክት እውነታ ይለያያል ማለት ነው። እና ይሄ ሰዎች በግጭቱ ዙሪያ ላይ ያላቸው አስተያየት የተዛባ እንዲሆን ያደርጋል። ምስክርነቱን ለማድመጥ የተሰየሙት የምክር ቤቱ አባላት የአሜሪካ መንግስት ምን ያደርግ የሚል ጥያቄ አንስተው ነበር። ዶክተር እንዳልክን በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር። የዩናይትድ ስቴትስ ክመኑ መንግስት ኦፍኮርስ አስተያየቶች ይኖሩታል፣ ፖሊሲ አድራታይዞች ይኖሩታል። ግን ደግሞ የእነሱ አቋም በተደጋጋሚ በአፍሪካ ጉዳይ ላይ የሚሰሩ ቲቦርናዥ የሚባሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የሚባሉ በፖሊሲ ደረጃ የሚያራምዱት ነገር አለ፣ እነሱም የሚያውቁት ነገር አለ። ማይክ ፖምፔዮ ከሶስት አመት በፊት በትዊተር ገጻቸው የጻፉት ነገር ምንድን ነው? የትግል ኃይሎች የኢትዮጵያን መንግስት ወታደሮች አጥቅተዋል፣ ትክክል አይደለም ብለው ነው ትዊት ያደረጉት ማለት ነው። እና እንግዲህ ነኚህ ሰዎች እንደዚህ አይነት ድምዳሜ ላይ ላይ የሚደርሱት ያለምንም ኢንቴሊጀንስ መረጃ አይደለም። የራሳቸው ኢንቴሊጀንስ መረጃ ይኖራቸዋል፣ ያውቁታል። ፋክቱን አገናዝበው ቬሪፋይ አድርገው ነው እንዲህ አይነት የፖሊሲ ውሳኔዎች የሚወስኑት። አሁን ያለው አስተዳደር የአሜሪካ አስተዳደር ግጭቱ እንዴት እንደተፈጠረ ማን እንደጀመረው እንዴት እየሄደ እንደሆነ ያውቁታል። ግጭቱ የፖለቲካ ችግር ብቻ እንዳልሆነም ይገነዘባሉ። የፖለቲካ ብቻም ሳይሆን አላግባብ የሆነ የኢኮኖሚ ጠቃሚነትን ማረጋገጥ የነበረን ፕሪቪሌጅ ወይም ደግሞ የነበረን ያገኘችውን ሀብት ንብረት ግጭቱ የዛም ዳይሜንሽን ያኛውም አይነት ቅርጽ እንዳለው በደንብ ይገነዘባሉ። ከሶስት ከአራት ቀን በፊት በቢቢሲ ላይ ቲቦርናዥ ያስረዱትንም አይቻለሁ። ሌሎችም የዚሁ አድሚኒስትሬሽን ላይ ያሉ የአሜሪካ መንግስት ባለሟሎች ይህን በደንብ ነው የሚገነዘቡት። ምስክርነቱ ግን ይሄንን ዳይሜንሽን ኮምፕሊትሊ ትቶታል። ይሄ አሁን ትልቁ ችግር የሱ ነው። የፖለቲካ ችግር ነው፣ በውይይት ነው የሚፈታው። ስለዚህ በውይይት እንዲፈቱ ይደረግ ተወያዩ ሚል ነው ምስክርነቱ። ሪኮሜንዴሽናቸውም እንደዛ ነው። ትክክል ነው። የፖለቲካ ልዩነት በውይይት ነው መፈታት መከታተል ያለበት ግን ደግሞ አንድን ግጭት ሁለት ምክንያቶች ልናይለት እንችላለን። ምንድን ነው አንደኛው ሩት ኮዞ መሰረታዊ ችግሩ ምንድን ነው የሚለውን ያልዳሰሰ ምስክርነት ትክክለኛ ምስክርነት ነው ብዬ አላስብም። በዛም የተነሳ የሚሰጥ ሪኮሜንዴሽን መፍትሄ ያመጣል ብዬ አላስብም። ዶክተር እንዳልካቸው ጫላ ከተሰጠው ምስክርነት ውስጥ በኢትዮጵያ ያለውን ችግር ከስረ መሰረቱ ፈልፍሎ ያለማየት ነገር ተስተውሏል ይላሉ። የምስክር መስማቱ አጠቃላይ ይዘት በኢትዮጵያ ውስጥ ያለውን ቀውስ ማን ጀመረው ምን አስከተለ፣ እናስ እንዴት ይቁም የሚሉ ጉዳዮች ላይ የተሰማ ነበር። አጠቃላይ የአራቱ ምስክሮች ሀሳብ ሲታይም በትግራይ ክልል ያለው ግጭት ሰብአዊ ቀውስ ማስከተሉን፣ የመረጃ ክፍተት መኖሩን፣ የደረሱት ጉዳቶች በገለልተኛ አጣሪ ይመርመሩና በሁለቱም ወገኖች መካከል ውይይት ይደረግ የሚል ነበር። ለአሜሪካ ድምፅ ጽዮን ግርማ ከዋሽንግተን ዲሲ ጥያቄዋንንና እንግዳዋን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል። በአጭር ሞገድና በናይል ሳት ስርጭት ከሚተላለፈው በተጨማሪ ፕሮግራማችንን በዌብሳይታችን ላይ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን ቆዩ። ወደሚቀጥለው ውይይት ይሆናል አሁን የምናልፈው በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹን መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ ዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ነው ያሉት። አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርበዋል። አቶ ይልማ አዳሙ፣ አቶ ብርሃነ መዋ ክብሮቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ወቅታዊ ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ሕግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሀት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም፣ ከመቀሌ በስተሰሜን ስልሳ ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው አሁን ያለው ሁኔታ? እናንተ ድረስ በዚህ ደረጃ ነው ማለት እንችላለን። ምናልባት ለንቅስቃሴው ቀረብ ብለዋል። አቶ ብርሃነ አዲስ አበባ ነው ያሉትና እርስዎን እናስቀድም። እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህዋህት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ሕዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰጡ። መንግስትም እርምጃዎች ወስዶ እርምጃውም የህወሀት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው የተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ናገሩ የነበረው። ይህም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ምክንያቱም ከፍተኛ የሆነ እርቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበ ርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቀጣጠረ ማለት ህወሓት ወደመ ማለት አይደለም፣ ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከ ተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋትና ወደ ሰላም ሊመጣ አይችልም ማለት አይደለም። ብዙም የሚያስፈራ አይደለም፣ ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ። መልካም ተከታይ ነጥቦችን እናነሳለን። አቶ ይልማ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎን አስተያየት እናስከተል። እሺ፣ አመሰግናለሁ በመሰረቱ ማንም አገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ድቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳትን የሚያመጣ ስለሆነ ማንም ወደ ጦርነት መሄድ የሚፈልግ የለም። በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል ከቲፒኤልኤፍ አመራሮች ጋርና ዶክተር ደብረጽዮን ጋር ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉም ደግሞ እና እንዲያውም የኢትዮጵያ ሕዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለነሱ እንዲደራጁ ለነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆኗል እያለ ሰው በጣም ቅሬታ ላይ ደርሱ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን የህልውና ማስከበር አንዱ ቃል ኪዳን የገባበት መሃል ላይ የፈጸመበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል እና የጦርነት ሁኔታው ባይኖር ባይከሰት ኑሮ እንዴት ምንኛ ደስ ባለ ነበር። ግን ሆኗል እና ከዚህ በኋላ ያለው ሁኔታ ምንድን ነው ነው የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለውም። በጦርነት ሀገር አይረጋጋም እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ነው። የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል፣ ጉዳት ደርሷል፣ ጥፋት ሆኗል። ወታደርን ከአመት እስከ አመት እዛ ቆይተህ እያንዳንዱ መንደር ማስጠበቅ አይቻልም። ቅድም አቶ ብርሃንም እንዳለው ይሄ ማለት ተሸነፈ ማለት ህወሓት የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን የመፍታት በትግራይ ህዝብ ውስጥ ደግሞ ለ40 ዓመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ ከህፃነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። ባጭር ጊዜ ያ መንድ አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር በህብረተሰቡ ዘንድ ያለውንም መንፈስ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር እስኪ በአለም አቀፍ ደረጃ ያለውን እይታ ለመመርመር ሞክር ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸው ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹትና በዓለም አቀፍ የመገናኛ ብዙሀን ነገረውን ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና ቀደም ሲል በቢቢሲ የወጣውን በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ሀል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በነኚህ መገናኛ ብዙሀን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን አቶ ብርሃን ከኢትዮጵያ ውጭ ያሉ የሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት በአፍሪካ በነሱ ግን ዘራዊ ማለት ነው እራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው፣ መንግስታቱ የሚሆን ህዝቡም ሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ፣ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዡዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለ መሆኑን፣ ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለ መሆኑ በብሔር እና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር፣ አደረጃጀት፣ የህዝብ ንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይሄ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ ሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው አንደኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳዩ የሚመለከተውን ቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንጻር የሚይዙት ወገን ይኖራል እና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብፅን ለማሸናገል በሞከሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረዥም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን ሁሉ አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድን ነው? ኢትዮጵያን በእነሱ ውሳኔ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥፋት የሚችሉ ይመስላቸዋል። በገንዘብ የሚሆን በፖለቲካ የሚሆን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጭ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነ ልቡናም ይሁን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያን በነፃ የምታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ። በአመዛኝ ዓለም አቀፉ ማህበረሰብ ተቋማት፣ አገሮች የሚመለከቱበት ሁኔታ የመገናኛ ብዙሀንም ምንጭ የሚያደርጉት የመገናኛ ብዙሀኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት ነፃና ገለልተኛ ዘጋቢ፣ ትክክለኛ የምንጭ ነገር ወሳኝ ነው እና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው፣ ኢንተርኔት ስልክ ተደጋግሞ እንደሚገለጠው ቀጥታ ከቦታው መረጃ ማግኘት አልቻልም የሚል ነው፣ በመገናኛ ብዙሀን የሚገለጠው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው። አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው። ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትና ምሽት በነት ወጥቷል። አሁንም ሁለት ወገኖችን የሚመለከቱ ግራና ቀ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋር ስምምነት መፈራ ገልጸዋል። ዩኤን ኤች ሲአር በትግራይ ተፈናቃዮችንና ከእዚያ የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱና አስፈላጊ እርዳታ ወገኖች በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋት በችግር አካባቢው ለአምስት ሺህ ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳትና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምፅ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድን ነው ይህን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አቶ ይልማ፣ አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ የሚያሳዝኑኝም ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ ኢትዮጵያን እንደ ጠላት ያሉ የሚለው አመለካከት እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው ማገኝ። ምክንያቱም ማንም አገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንፃር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች አገሮች ጋር ካለኝም ልምድ ቀጥተኛ ልምድ አንፃር ሳየው የእኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብፅ አይነት አገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደ ተጠቃኔ የምቁጠረው ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ ማንጸባርቁት ስንል ደግሞ ናሬቲቭን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለብን። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን አሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቩ ለሌሎቹ ሚዲያ አውትሌቶች፣ ሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው ወይ? በቂ ኢንፎርሜሽን ፕሮቫይድ እያደረግን ወይ በንቃት ናሬቲቡን ለመቆጣጠር ሙከራ እያደረግን ነው። ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለው። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተሩ ብዙ ነው። እኛ ካላረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት ለጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊት እና እንደ ጎልያድ ልናየውን ይችላል እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያዩት እነሱ። ስለዚህ ይሄንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናደርግ፣ የትኛውን ውጪ፣ የትኛውን ኃይል እንመድ በሚለው ላይ ባትኮር ያለብን ይመስለኛል። ያንስ መልካም፣ ከእርሶ ጋር ልቆይና አቶ ይልማ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙሀኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል። ምክንያቱም ከውጭ የሆነ ለምንመለከተው ሁለት የተለያዩ ትርክቶች ናቸው እየተሰሙ ያሉትና የግጭቱን መንስኤም ሆነ ሂደቱን ኋላም አሁን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግብ በሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው ለውይይት ያቀረብ ነው። እና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርስዎ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሀሳብ ከሚፈልገው በላይ እየተወሰደ ነው ያሉትን እንዳለ ይዘን፣ ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስላል። የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲም ፍራንስ 24 ፍራንስ 24 የቀረበውም እና እነዚህና እነዚህም የመሳሰሉቶችን ስናይ የኢትዮጵያ ኅብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው። እየተለወጡ የመንግስትን ትኖች ፌስ ቫሊዩ ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሽር ስላረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸውን ትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄዎች ስላስገባቸው ይታረማሉ ይስተካከላሉ። ነው ነ አቶ ብርሃነ አቶ ልማ ባቀረቡት ላይ የሚያክሉት ካለ አይንክ አቶ ልማ ጥሩ አድርጎ አቅርቦታል። ቢ ትንሽ ማከል ቢያስፈልግ ምንድን ነው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚካሄድ ከዛም አልፎ ሌሎች የሰብአዊ መብት ገፈፋዎች፣ የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድን ነው? የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም ይሁን የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራውንድ የሚሰራው ስራ ነው። ግራውንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች፣ በዚህ በአማራና በትግራይ አካባቢ ባለው በአፋርና በትግራይ መካከል አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት ከሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልከው የቴሌኮሚኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል፣ ይሄንን አልፎ ፊዚካሊ ሰዎቹን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም፣ ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስትም ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉ እና ያን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀርፈው ይመስለኛል። መልካም። ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በእርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለጸ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት አመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ፣ ወይስ ቀደም ብዬ እንደገለጽኩት በህወሓት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? አድማጮች፣ ውይይቱ አልተቋጨም። ተከታዩን ቀሪ ውይይት አሉላ ይዞ ይመለሳል። አሁኑ አሉላንና እንግዶቹን እናመሰግናለን። ሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በጥቅምት 12 2013 ዓ.ም የጄኔቫ መግባቢያ ሰነድን ፈርማለች ሲል የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ከአንድ ወር በፊት በተፈረመው በዚህ የመግባቢያ ሰነድ መግቢያ ላይ የሰፈረውና ሰነዱ እንዲከበር በሚጠይቀው አንቀጽ ላይ የተጻፈው የሴቶችን የጤና መብት በተመለከተ ተደራሽ በሆነና ደረጃውን በጠበቀ መልኩ ማስከበር፣ ሴቶች በጤናው ዘርፍ ውስጥ የሚያበረክቱትን አስፈላጊ አስተዋጽኦ ማስተዋወቅ፣ ጠንካራ ቤተሰብ የተሳካና የበለጸገ ማህበረሰብ መፍጠርና በጤና የመኖር መብትን ማስከበር ነው። እስካሁን ይህን ሀሳብ የያዘውን ሰነድ አንድ ነጥብ ስድስት ቢሊዮን ህዝብን የሚወክሉ በመላው ዓለም የሚገኙ ሰላሳ ሶስት ሀገራት ፈርመውታል ይላል እርስ አንቀጹ። ሰነዱ ሁሉም በህግ ፊት እኩል ናቸው ና የሴቶች ሰብአዊ መብቶች ከሰብአዊ መብቶች ና ከመሰረታዊ ነጻነቶች ተለይተው የማይታዩ የማይነጣጠሉ፣ የማይገፈፉ መሆናቸውን በድጋሚ ያረጋግጣል ይላል ሰነዱ። አያይዞም ዓለም አቀፍ የጤና ሽፋን ዘላቂ የልማት ግቦችን ለማሳካት መሰረታዊ ነው ብሎታል። የመግባቢያ ሰነዱ አያይዞ ጽንስ የማስወረድ ዓለም አቀፍ መብት እንደሌለ እንዲሁም ሁሉም ግዛቶች ጽንስን ለማስወረድ የገንዘብ ድጋፍ የማመቻቸት ምንም አይነት ግዴታ እንደሌለባቸው በተጨማሪም እያንዳንዱ ሀገር ከራሱ ሕግና ከፖሊሲው ጋር በሚጣጣም መልኩ የመተርጎም ሉዓላዊ መብት እንዳለው ከሕጎቻቸውና ፖሊሲዎቻቸው ጋር የሚጣጣሙ ፕሮግራሞችን የመተግበር ሉዓላዊ መብት እንዳላቸውና ሲሆንና ሰነዱም ከረጅም ጊዜ ዓለም አቀፍ ስምምነት ጋር የሚስማማ እንደሆነ ተገልጿል። በሰነዱ ፊርማ ስነ ስርዓት ላይ ተገኝተው ፊርማቸውን ያኖሩትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮን ቃል የሚጠቅሰው ርዕሰ አንቀጹ አንደር ፕሬዚደንት ትራምፕስ ሊደርሺፕ ዘ ዩናይትድ ስቴትስ ዲፌንድድ ዲግኒቲ ኦፍ ሂዩማን ላይፍ ኤቭሪዌር ኤንድ በፕሬዚደንት ትራምፕ መሪነት ስር ዩናይትድ ስቴትስ በየትኛውም ቦታና ሁል ጊዜም የሰውን ልጅ ሕይወትና ክብር ትጠብቃለች። ከዚህ በፊት ታይቶ በማይታወቅና በታሪክ ውስጥ የትኛውም ፕሬዚደንት ያላደረገውን እርሳቸው አድርገውታል። ከዩናይትድ ስቴትስ ግብር ከፋዮች የተሰባሰበውን ገንዘብ በቤተሰብ ምጣኔ ስም ጽንስ ማስወረድን ለሚያበረታቱ በውጭ ሀገር ለሚገኙ መንግስታዊ ላልሆኑ ተቋማት በጭራሽ አይሄድም። የጤናና የሰብአዊ አገልግሎት ዘርፍ ዋና ጸሐፊ አሌክስ አዛርም ይህና ጠንክረው ተናግረዋል። የጀኔቫው የመግባቢያ ሰነድ የሴቶችና ቤተሰብ ጤናን በተመለከተ ያለንን አቋም ለህይወት የምንሰጠውን ክብርና ሉዓላዊነትን ለመጠበቅ የሚቆምበትን ሁኔታ በግልጽ ያስቀመጠ ታሪካዊ ሰነድ ነው። ሰነዱ ከእምነት መግለጫ ከፍ ያለ ነው ካሉ በኋላም እነዚህን መሪዎች በሁሉም የተባበሩት መንግስታት አካላትና በእያንዳንዱ አካባቢዎች መከላከል ወሳኝና ጠቃሚ መሳሪያ ነው ሲል የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል።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 ራትና ክቡራን አድማጮች ቀደም ሲል የሰማችሁት ለዛሬ ያቀናበርነው ዝግጅት ሳይሆን ባጋጠመን የቴክኒክ እክል ምክንያት ካለፉ ፕሮግራሞች ከዚህም ከዚያም ቀነጫጭበን የወሰድነው ነው። ስለ እክሉ ይቅርታ እንጠይቃለን። በነገ ፕሮግራማችን ከተስተካከለ ዝግጅት ጋር እንመለሳለን።